የደቡብ ሱዳን ተደራዳሪ ወገኖች በመካከላቸው ላለፉት አምስት ዓመታት ተቀጣጥሎ የቆየውን ግጭት እንዲያከትም ያደርጋል የተባለ ስምምነት ዛሬ አዲስ አበባ ላይ ተፈራርመዋል። ሁለቱን ወገኖች ያፈራርመው የምስራቅ አፍሪካ አገሮች የልማት የጋራ ልማት ባለሥልጣን ኢጋድ ነው። በሥነ ሥርዓቱ ላይ የድርጅቱ አባል ሀገሮች መሪዎች መገኘታቸውን የዘገበው የአዲስ አበባ ሪፖርተራችን ሙክታር ጀማል የውጭ ጉዳይ ሚኒስትር ወርቅነህ ገበየውን አነጋግሯል። ዶክተር እርቅነህ በጣም ነው የማመሰግነው። በቮይስ ኦፍ አሜሪካ እስኪ በተለይ ዛሬ ኢጋድ የያዘው ርዕስ ከሶስቱ አንዱ የደቡብ ሱዳን እርቅን በተመለከተ ነው። ከምን ተደረሰ እስቲ ምንም አለፋችሁ። እንግዲህ ባለፉት አምስት አመታት የደቡብ ሱዳን ጉዳይ የአካባቢ ሀገሮችና ና የአፍሪካም ጉዳይ ሆኖ ቆይቶ ዛሬ የደረስንበት ጉዳይ ከአንድ አመት በፊት ሪቫይታላይዜሽን ወይም የሱዳንን የሰላም ስምምነት እንደገና ህይወት እንዲኖረው የማድረግና ኢምፕሊመንቴሽኑን የመከታተልና ወደ ስራ ማስገባት ኢሹ ኢትዮጵያ በዋናነት በሊቀመንበርነቷ ይዛ ውስጥ የነበረችው ነው። ዛሬ እንግዲህ ከረጅም ጊዜ በኋላ ይሄ ጉዳይ እልባት አግኝቶ የሰላም ስምምነቱን እንደገና ለመተግበር አዳዲስ አሬንጅመንቶችን ተደርገው አዳዲስ የገቨርንመንት ሪስትራክቸሪንግ እና ሌሎች የሚያስፈልጉ ኢምፕሊመንቴሽኖች ተደርገው ዛሬ ይሄው ዋናዎቹ መንግስትና ተቃዋሚ ፓርቲዎች ፈርመዋል። ይሄ እንግዲህ ለደቡብ ሱዳን ትልቅ ዜና ነው፣ ለአፍሪካ ቀንድ ትልቅ ዜና ነው። ትላንት ኤርትራ ጋርና ኢትዮጵያ ድንበር ላይ የነበረውን ሁኔታ አይታል። ሰሞኑን በዚህ አፍሪካ ቀንድ እየሆነ ያለው የሰላም ድባብ እያየ ነው። እንግዲህ ይሄ ዝም ብሎ የመጣ ነገር አይደለም። መጀመሪያ ጠቅላይ ሚኒስትር አብይ እንትን ያረጉት ኢኒሼቲቭ ነው። ከዛ በኋላ ከሪጅኖ ሀገሮች ጋር ሆነው። ከሪጅኖ ሀገር መሪዎች ጋር በጋራ በመስራት ይሄ ነገር ዛሬ ሀፍን አድርጓል። እዚህ ሲደረስ ቀላል ሊመስል ይችላል፣ ግን በጣም ከባድ ነው የነበረው። 24 ሰዓት ሙሉ ስራ ይጠይቃል። በተለይ በስምምነቱ መዋቅር የተሻሻሉ ሪሻፍል ተደረጉ የተባሉት ምን ምን መዋቅር ላይ ነው? በተለይ የደህንነትና ወታደር አመራሩን ላይ በተመለከተ ጥያቄ ሲነሳ ነበር። ምንድነው ዛሬ በተለይ ትልቁ የስምምነቱ ነጥብ፣ አንደኛው የገቨርንመንት ስትራክቸሩ ነው። ገቨርንመንት ስትራክቸሩ ያው ፕሬዚደንሲው ላይ ሬክመቻር ተመልሶ ምክትል ተቀዳሚ ፕሬዝደንት እንዲሆን፣ ሌሎችም የምክትል ፕሬዝደንቶች አሬንጅመንት፣ ከዛ በጠቅላላ ነዚህ ሲዋጉ የነበሩ ኃይሎች በሙሉ ወደ ገብተው ወደፊት የሴኪሪቲ አሬንጅመንቱ ዩኒፎርም እንዲሆን ኮንስቲቱሽን ወደፊት እንዴት ተደርጎ ኮንስቲቱሽን እንዲኖራቸው ቀጣይ ስራዎች የሚሰሩበትና የመሳሰሉት ለአካባቢው ሀገር ለሳውት ሱዳኖች በጣም የሚጠቅም ከስደት ሳውት ሱዳኖችን ምላል ኢምፕሊመንት ከሆነ ሊገላግል የሚችል ትልቅ ታሪካዊ ስምምነት ነው ማለት እንችላለን። ሌላኛው በተለይ የኢትዮያ ኤርትራን ቀጥሎ ወደ ጋር ተመልሳለች ኤርትራ በተለይ ትልቅ ምስራች ነው። ከኢትዮጵያ እርቅ ጋር ተከትሎ የመጣም ነው። ሌላኛው ደግሞ ኢትዮጵያ በቅርብ ስሰራበት የነበረው የጅቡቲና የኤርትራ መሀል እርቅ ትልቅ ነገር ነው። ዛሬም አንዱ አጀንዳ ነው። ስለ ሁለቱ ጉዳይ ቢያንሱልኝ፣ የጅቡቲና የኤርትራ እንግዲህ ተመሳሳይ ነው። ጠቅላይ ሚኒስትር አብይ ከኤርትራው ፕሬዚደንት ጋር ከተነጋገሩ በኋላ እንግዲህ ጅቡቲና ኤርትራም ለአስር ዓመታት አይነጋገሩም ነበረ ይሄው አሁን ይሄ ነገር ተቀይሮ ችግር ካለ በጋራ በጠረጴዛ ዙሪያ ተሰባስበው ይሄን ችግር ለመፍታት ተስማምተዋል። ስለዚህ ይሄም አንድ ለውጥ ነው። ታሪካዊ ስምምነቶች ናቸው የሆኑ ያሉት። እንግዲህ ቀጣይ ዋናው ኢምፕሊመንቴሽኖች ናቸው። እሱንም ኢጋድም ሆነ የአካባቢው መሪዎች ይሄን ይከታተላሉ ማለት ነው። ሁሉ ተፈርሟል ማለት ነው። አልቋል። በጅቡቲ እና በኤርትራ መሀል ያለው እንግዲህ ያው ንግግር ጀምረዋል። ወደፊት በቀጣይ የተነጋገሩ እያንዳንዱ ኢሹዎች ላይ ዲስከሽን ወደፊት ይጀምራሉ ማለት ነው። ኤርትራ በኢን ፕሪንስ ወደ ኢጋድ ተመልሳለች። ስለዚህ እሱ ወደፊት አፈጻጸሙን የምናየው ነው። ይሄን በቀጣይነት መግለጫ እንሰጥበታለን። ግን ኤርትራ ወደዚህ ወደ አፍሪካ ቀንድ መመለሷ ባለፈውም የተገለጸ ነገር ነው። የፌዴሬ ውጭ ጉዳይ ሚኒስቴር ዶክተር ወርቅነህ ገበየሁ በጣም አመሰግኖታለሁ።